የፌዴሬሽን ምክር ቤትና የሕገ መንግሥት አጣሪ ጉባኤ ገለልተኛም ነጻም አይደለም። ይላል የሕገ መንግሥት ፍርድ ቤት ማቋቋም ለዚህ ችግር ትልቅ መፍትሔ እንደሆነ ተገለጸ የሚለው መንደርደሪያ። ይህን ለማድረግ ግን አንዳንድ ሕገ መንግሥቱ የሕገ መንግሥቱን ድንጋጌዎች ማሻሻል የግድ መሆኑን አንድ የህግ ተመራማሪ መናገራቸውን ገልጾ መለስካቸው አመሀ ተከታዩን አጠናቅረዋል። የኢትዮጵያ የሕግ ባለሙያዎች ማኅበር ትናንት የኢትዮጵያ ሕገ መንግሥት አተረጓጎም ሥርዓት ለውጥ ያስፈልገው ይሆን በሚል ርዕስ አንድ አውደ ጥናት አካሂዷል። በዋቢ ሸበሌ ሆቴል በተካሄደው በዚህ አውደ ጥናት ጥናቱን ያቀረቡት በአዲስ አበባ የዩኒቨርሲቲ በሕግ ትምህርት ቤት ረዳት ፕሮፌሰር ዶክተር ጌታቸው አሰፋ ነበሩ። ተመራማሪው በኢትዮጵያ የሕገ መንግሥት ክርክር ሲነሳ የመጨረሻውን ውሳኔ የሚሰጠው የፌዴሬሽን ምክር ቤት መሆኑን አስታውሰው ባለፉት ሃያ ዓመታት ውስጥ አከናውኗቸዋል የተባሉትን ሥራዎችም ዘርዝረዋል። ምክር ቤቱና የሕገ መንግሥት ጉዳዮች አጣሪ ጉባኤ በእነዚህ ዓመታት የቀረቡለት ጉዳዮች ሦስት ሺህ ብቻ ናቸው። ከእነዚህም እስከ ዛሬ ውሳኔ የተሰጣቸው ከግማሽ በታች ናቸው። አንድ ሺህ ስድስት መቶ የሚሆኑ ጉዳዮች እስከ ዛሬም ውሳኔ አልተሰጣቸውም። ከዚህም የሚከፋው ግን የፌዴሬሽን ምክር ቤት ይህን የዳኝነት ሥራ ለማከናወን የሚያስችለው ገለልተኝነትና ፍትሐዊነት የሌለው መሆኑ ነው ይላሉ ዶክተር ጌታቸው አሰፋ። አንደኛው የፌዴሬሽን ምክር ቤትና አጣሪ ጉባኤው የገለልተኝነትና ነጻነት ጥያቄ አለባቸው። ይሄ በጣም ብዙ ርቀት መሄድ ሳያስፈልግ አባላቱን በመመልከት ለምሳሌ ፌዴሬሽን ምክር ቤት ይህንን ነው መገመት ይቻላል። የፌዴሬሽን ምክር ቤት አባላት ትልልቅ የመንግስት ባለስልጣናት ናቸው፣ እና እነዚህ ደግሞ ወይ ህግ አውጪ ውስጥ ነበሩ፣ ወይ አስፈጻሚ ውስጥ ነበሩ። ስለዚህ በአንድ ግለሰብ መንግስትን ሲከስ እነሱ ያወጡትን ህግ ነው የሚከሰው፣ እነሱ የወሰኑትን ውሳኔ ነው የሚከሰው። ስለዚህ መልሰው በእነዛ ውሳኔዎች ላይ ዳኞች ሲሆኑ ትክክለኛ ፍትህ አይሰጡም። ሌላው ደግሞ በዓመት ሁለት ጊዜ ብቻ መሰብሰቡ ይህን አካል በቂ ሥራ ለመስራት አያስችለውም ይላሉ ዶክተር ጌታቸው። ስለሆነም ውጤታማም ሊሆን አይችልም ሲሉ ይከራከራሉ። ለዚህ ግዙፍ አገራዊ ችግርና የሕግ የበላይነት ማረጋገጫ አንዱ መሣሪያ ለሆነው አካል እውን መሆን ምን መፍትሄ አለ ለሚለው ጥያቄ ተመራማሪው ምላሻቸውን ሰጥተዋል። እንግዲህ በጣም የሚያዋጣው የሚመስለኝ መንገድ ሕገ መንግስቱን ማሻሻል። የኢትዮጵያ የሕግ ባለሙያዎች ማኅበር ይህን አውደ ጥናት በአሁኑ ወቅት ለምን አዘጋጀው ዓላማ ውስጥ ምንድን ነው የሚል ጥያቄ ለማህበሩ የፕሮጀክት አስተባባሪ አቶ አበራ ኃይለማርያም አቅረቤላቸው ነበረ። ህብረተሰቡ የተለያዩ አካላት ተወያይተውበት ማሻሻያ ያስፈልገው እንደሆነ አያስፈልገው እንደሆነ መታየት አለበት በሚል ለውይይት መነሻ እንዲሆን ነው። ምናልባት ከዚህ በኋላም የሕገ መንግስት ማሻሻያ ጉዳዮች የሚነሱ ከሆነና ሂደቱ የሚጀመር ከሆነ ይሄም እንዳንድ ጉዳይ ምናልባት ትኩረት አግኝቶ የመወያያ የተለያዩ አካላት በዚህ ጉዳዮች ህግ ባለሙያዎች ብቻ አይደሉም፣ ፖለቲከኞችም፣ ህብረተሰቡም አስተያየት የሚሰጥበትን እድል ለመፍጠርና ይሄ ጉዳይም አለ ለማለት የታሰበ ነው። ይሄ መጀመሪያው እንጂ ከዚህ በኋላ ተከታታይ ውይይቶች በዚህ ጉዳይ ሊነሳሉ ይካሄዳሉ የሚል ግምት አለ። ምክንያቱም አሁን የተነሱ ጉዳዮች የተለያዩ አካላትን ፍላጎቶች የሚቀሰቅስ ይመስለኛል። ማህበሩ ተጨማሪ ግብ እንዳለው እና ይህ ፕሮግራም የተከናወነውም በቅድ እንደሆነ አቶ አበራ አስረድተዋል። ይሄ አሁን የጥናት ጽሑፍ ለሚመለከታቸው አካላት ይቀርባሉ። አሁን እዚህ ውስጥ እንደምታያቸው ከፌዴሬሽን ምክር ቤት የተወከሉ አሉ፣ ከህገ መንግስት አጣሪ የተወከሉ አሉ፣ ከጠቅላይ ፍርድ ቤት የተወከሉ አሉ። እዚህ ውስጥ ያሉት በሙሉ የሚመለከታቸው አካላት ናቸው። ይህንን ጉዳይ በመጀመሪያ ወደሚመለስ ሲመለሱ ወደሚመለከቶቻቸው አካላት ያቀርባሉ። ይሄ ጉዳይ ቢያንስ ቢያንስ ጥያቄ የተነሳበት መሆኑን የሚያሳዩ ናቸው። በእኛ በኩል ደግሞ የዚህን የጥናት አጠር ያለውን ክፍል ዋና ዋና ቁልፍ ጉዳዮች ደግሞ ለፖሊሲ አውጪዎቹ እንዲደርስ እናደርጋለን። ከዚህ በኋላ ሌሎች አካላትም ይህን ጉዳይ ይዘው ውይይት የሚያደርጉበት ሁኔታ ይፈጠራል የሚል እምነታል። ባለፉት አያሌ ዓመታት ሕገ መንግስታዊ ክርክር በተነሳባቸው ጉዳዮች ላይ የፌዴሬሽን ምክር ቤት የሰጣቸው አንዳንድ ውሳኔዎች የቡድንም ሆነ የግለሰብን ሕገ መንግሥታዊ መብቶች የሚጫኑና የተዛቡ ውሳኔዎች ይሰጡ እንደነበረ ምሳሌዎች እየተነሱ ተተንትነዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ